ሰሞኑን ጋምቤላ ውስጥ እየታየ ያለው ችግር ለብዙ ሕይወት መጥፋት ምክንያት መሆኑ ተነግሯል። አንዳንድ የአካባቢው ነዋሪዎች ለቪኦኤ በሰጡት ቃል ባለፉት ጥቂት ወራት ውስጥ ከሀምሳ በላይ ሕይወት መጥፋቱን ይናገራሉ። ሌሎች ደግሞ ከዚያም በላይ ሰው መገደሉን ነው እየጠቆሙ ያሉት። ሁኔታውን አንዳንዶች የሀገሩ መሰረታዊ ነዋሪ ብሔረሰቦች ኙዌርና አኝዋክ ግጭት ነው ይሉታል። ሌሎች ደግሞ የደቡብ ሱዳንም ዳፋ ወይም ጦስ ለኢትዮጵያም እየተረጨ ነው የሚሉ አሉ። አንዳንዶች የሁለቱ ብሔረሰቦች ግጭት የኖረ ነው ሲሉ ሌሎች ደግሞ የብሔረሰቦች ግጭት ሳይሆን የፖለቲካ ሰበብ ያለው ብጥብጥ ነው የሚሉም አሉ። ለማንኛውም ስለ ሰሞኑ ሁኔታ ማብራሪያ ሰጥተውን የነበሩ የጋምቤላ የጸጥታ ኃላፊ እንዲህ ብለው ነበር። የሁሉም ሳይሆን አንድ ሁለት ሰው ችግር ትፈጠር ደግሞ በእነ ሁለት ሰው ለአንድ ብሔር መፍረጭ አይቻልም። ስለዚህ ስለ አኝዋ ስለ ምናምን አይደሉም። የተወሰነ ሰዎች ነው ብዙ የፈጠሩ መዘዙ። ግን የሁለት ግለሰቦች ጊዜያዊ ግጭት ሆኖ አልቀረም። ዛሬ እዚህም እዚያም እያለ ጋምቤላን እያስጨነቃት ነው፣ ብዙ ሕይወት በልተዋል። የነገሩ መንስኤና የደረሰውን ሁሉ የሀገሬው ነዋሪና ታዛቢ እንዲህ ብለው ዘርዝረው ነግረውኛል። እዚህ ማብራን ማሰልጠኛ ኮሌጅ ነው ከተማ ውስጥ ነው ያለ መምራን ማሰልተኛ ኮሌጅ ነው። እና የኮሌጁ ተማሪዎች ናቸው ማለት ነው። መጀመሪያ የተጋጩት? አዎ የኮሌጅ ተማሪዎች ናቸው። ያንን ቦምብ መጀመሪያ ያጠመዱት ሰዎች ለምን እንዳጠመዱ ተናግረዋል። አዎ መጀመሪያው የኮሌጅ ምክትል ዲን፣ መጀመሪያ የምክትል ፕሬዚዳንቱ በጥይት እንትና መጥቶ እሱ ተይዞ በፌዴራል ይዞ ታስሯል። ማን ነው በጥይት መቺው? መቺ ምክትል ዲን ነው። የምን ምክትል ዲን ናቸው? የማምራን ማሰልተኛ ምክትል ዲን የክልሉ ምክትል ፕሬዚዳንት የኢንጂነሩ ሌረው። እሺ ኢንጂነሩ ሌረው። አዎን አሁን አዲስ አበባ ክሚናል ላይ ናቸው። እና ተነሳ በጥይት መታ። የሚሉኝ ማን ነው? በጥይት የመታው ማን ማንን መታ? የኮሌጁ ምክትል ዲን የምክትል ፕሬዚዳንት ሹፌሩን በጥይት መጥቶ። ለምን? ያው መጀመሪያ በመሬት ይዞታ ላይ የተነሳ ነው ምን አይነት ይዞታ ይሄ? ምሬት የግላቸው ይዞታ ላይ እሱ መጀመሪያውን ለምክትሉ ለሱፌሩ ቦታ ተሰጥቶ ነበር። ያኛው ምክክል ቢን ደግሞ ሄደው በሰዲዮ ቦታ ላይ ቤት ሰርተዋል። ለምን በኔ ይዞታ ላይ ቤት ሰራለ ብለው ራሳቸው ብቻ ነበር የተጋዙ። ከዛም ያኛው መሳሪያ ይዞ ያኛው መጣ። እነዛ ደግሞ ተማሪዎቹን ለምንድን የኛ ምክትል ቢን ይታሰሩ? ያኛው ክሊኒክ ምክንያት ብለው ነው ያኛው ቦምብ ይጣምዶ እሱ ካልፍ ግርግር ለመፈጠር ነው። ይሄ ማለት ምክትል ዲኑ የምክትል ፕሬዚደንቱ ሹፌር ላይ በመተኮሳቸው ምክንያት በቁጥጥር ስር ዋሉ። ከዛ እነዛ ተማሪዎች ለምን ይታሰራሉ እኚህ ሰውዬ ብለው ተቃወሙ። አኛክ ልጅ ምክንያት ለምን ይታሰራሉ? ሹፌሩ አኛክ ናቸው፣ አኛክ ነው። አሁን በምን ሁኔታ ላይ ይገኛሉ እሳቸው? ደህና ነው፣ ደህናው ሁኔታ ነው። በእጅ ነው የተመጣው። እሺ። ከዛ በኋላ ሄደው አኝዋክ ተማሪዎች ያሉበት ቦታ ቦምብ አጠመዱ። አዎ፣ ንሱ ቦታ ላይ ቦምብ አጠመዱ። እሺ ከዛስ? ከዛም የሆነ ሽማግሌው የአኝዋክ ነው በዛ መንገዱ ላይ የሄደም ያኛው ገመዱ ደግሞ እሺ ቦታል፣ ከዛም ፈነደ። ገመዱን የሳቡት ሽማግሌው ናቸው ወይስ እነዛኞቹ ያጠመዱት? ሽማግሌ ነው ሳያዩ የሳቡት አውቅም ዝም ብሎ የሄደ ነው። ዝም ብሎ እና ምን ደረሰባቸው ሽማግሌው? እግሩ ላይ ጉዳት ደርሷል። ምን አይነት ጉዳት ነው? ከባድ ጉዳት ነው አነስተኛ ነው? እሺ በምን ሁኔታው ይገኛሉ? አሁን እሳቸው ሽማግሌው የት ነው ያሉት አሁን? እዚህ ታከመው ወደ ቤቱ ተመለሷል። ቤቱ እዛ ከራ አካባቢ ነው፣ ኮሌጁ በስተጀርባ ነው። የሽማተነሰው ወደ ከተማ ገቡት። እነማን ነዋሮች? ከተማ ሲገቡት ሚኒጋ የሚባል አካባቢ ለመጥቃት ጀመሩት በመሳሪያው እና አንድ ፖሊስ እና አንድ ወጣት ልጅ አስራ ስምንት ዓመት ልጅ ገደሉት። ከዛም ወደ አምስት የሚባል የሚሆን ሰዎች በድንጋይ ወርወራ መጠነኛ ጉዳት ደርሰባቸዋል። አው ኦሚኒኛ የአኙዋኮች ሰፈር ነው። ኒለን ደግሞ የኑዌር ሰፈር ነው። አው ከዛ ላይ መጡ ማጥቃት እዚህ ላይ ያደረጉት በቃ ማን ላይ ማን ነው መንገድ ብቻ ነው ሚለያዩ። ከዛስ ምን ሆነ? ከዛም ሰው ተጎዳና ወደ ስምንት ሰባት ሰዓት አካባቢ ማረማ ቤት ያሉት ያኛ እስር ቤት በሙሉ በቃ እነሱ ንሱ ገብቶ ወደ አስር የሚሆን ገድሏል። እስር ቤት ውስጥ ገብተው። አዎ እስር ቤት አሁን የለም። አሁን ሁሉም በቃ ተገደበው፣ ሌሎ ሌሎች ሞቷል፣ ሌሎች ለማጠር ዘሎ ወደ ውጭ ሄዷል። አሁን ተበትኗል። ማንም ሰው አንድ ሰው የለም። ማን ነበር እስር ቤት ውስጥ የታሰረው? ማት ማጥናቸው ያመለጠ ማረሚያ ቤት ነው። የክልሉ ማረሚያ ቤት ነው። አሃ ጋምቤላ ከተማ ውስጥ ነው የሚገኘው። ጋምቤላ ከተማ ውስጥ ነው ከተማ ማለት እና ከዛ ከታሳሪዎቹ መካከል ነው አስር ሰው የተገደለው አአ አስር ሰው በማል ነው ወይስ ማል ነው በፊት፣ እና ደላ ተደብደበ ነው በፌር። ከዛ በቃ ሰዎች ከተገደለ በኋላ መንግስት ሄደው ቀሪዎቹን ያኛት ልጆች እስር ቤት አወጣና ወራ ቦቦ ሚባልስ ማረሚያ ቤት ደግሞ ተወሰደ። መንግስት ከዛ ሞቶ አ ንሽ ከዛ ምን እሱ ሞቶችን እዛ አስቀረውና ትናንት ነው የተከበሩት። አንድ ብቻ ነው የተረፈ። እንደ ሞተ መስለው አሁን ተርፋል። ሆስፒታል ነው ያሉት፣ ሆስፒታል ተኝቷል። የሞቱት ሰዎች የትኛው ብሔረሰብ አባላት ናቸው? አኛኮች ናቸው፣ ሁሉም አኛኮች፣ ሁሉም ማንም ማንም አልነበረማ። እነሱ ነው ፖሊሶች እዛ የነበረው ልዩ ኃይሎች የነበሩት እንሱ ናቸው። ወሲታ ወሲታ። እሺ ታበሻና መሰራች በእጃቸው የነበረው መሳሪያ አውጥቶ ንሱ አባሯል። ከዛም ንሱ ብቻ ቀሩት። ከዛም ግድያ ፈጠሩት። ሪቷት ወደ ወደ ስምንት ሰዓት አካባቢ በኢታንግ አካባቢ ደግሞ አንኛ ውጊያ ነበረ ከሰዓት በኋላ ከሰዓት በኋላ። ኢታንግ ምን አይነት ጦርነት ነው እዛ የነበረው? ከባድ ቱሪነት ነው። ብዙ ቤቶች ተቃጥሏል። እና መከላከያ ደግሞ በመሀል ገብቶ አሁን ከነሱ ከመከላከያ ደግሞ ተዋቅቶ አሁን የተማረኩ አለ በነሱ እጅ ነው ወደ። ያለ በማን እና በማን መካከል ነው ጦርነቱ እየተካሄደ ያለው? አኛኮች ነበሩት። እንሱ መተው ነው ማትካት ለማድረግ ነው። ግን መከላከያ መከላከል ለማድረግ ሲሄድ እንደገና መከላከያ ላይ እነማን ናቸው እነሱ? ሊዋሮች ናቸው። በቃ ከደቡብ ሱዳኖቹ ጋር የተቀላቀለ ነው። አንድ ላይ ናቸው። እነዚህ የሪክ ማቻር ወታደሮች ናቸው። አሁን አሁን ምን ይመስላል በዛ በኢታንግ አካባቢ ያለው ሁኔታ? ኢታንግ አካባቢ አሁን አይታወቅም። ነገ እንደገና ሊነሳ ይችላል። አሁን እያንዳንዱ በራሱ ዝግጅት ላይ ነው። ሴቶች እና በሙሉ ህጻናት በሙሉ ሸሽተዋል። ማንም ከተማ የለም። የት ከተማ? ኢታን ከተማ ኢታን ከተማ ውስጥ። እሺ ወታደሮች ና የተወሰነ የአመራር አካላት እና ፌዴራል ፖሊስ የተወሰደ አሉት። እነሱ ብቻ ነው ያቀርብ። አሁን ሴት የለም፣ ሳን የለም። ያው ከበላይ ያለው በሙሉ የኛ ኮች ተካተሏል። አቦቦስ ሰሞኑን ችግር እንደነበረ ሰምተን ነበረ። አዎ፣ በዚህ መለሳ ነው። ምን ደረሰ እዛ? እንዴት ነበር የአቦቦ ሁኔታ? እነሱ ምንም ምን ስላልነበረው እነሱ ሲሰሙ ነው። አሁን እዚህ ጋር ጋምቤላ ችግር ተፈጥሯል እና አኛኮች በዚህ ሁኔታ ተገደለዋሉት እና ማረሚያ ቤት እንደዚህ ነው ታጅ ደግሞ አኛኮች በሙሉ ስለተገሏል። እነሱ ሲሰሙን ደግሞ በቃ እነዛ አኛኮች ስለተገደለ እዚጋ ጋ ያለው ደግሞ እንዴት እናርጋቸውና ያው ያኛው ችግር ደግሞ ፈጠሩት እ አታቱት ናቸው። እነማን ናቸው? አቦቦ የሚኖሩት አኮች ናቸው። በማን ላይ ነው እነሱ ችግር የፈጠሩት? በኞሮች ላይ ነው፣ እዛ በሚኖሩት ኞሮች ላይ። እዛ ማረሚያ ቤት ነው ያሉት ማረሚያ ቤት ያሉ ነው። አቦቦ ማረሚያ ቤት ውስጥ ያሉ ማረሚያ ቤት ውስጥ ነው ችግሩ የተፈጠረው። አይ ከተማ ነው። ግን እዚህ ማረሚያ ቤቶች ደግሞ ስለተገደለ እነሱ ደሞ ሄዶ እዛ ያለው ደግሞ ገደሉ። ኦ እዛ ያሉትን ኒውሮች ማለት ነው። እንደ እንደ በቀል አይነት ማለት ነው። አው እና ስንት ሰው ተገደለ ታዲያ እዛ? እዛ ወደ አስራ ሰባት ነው። አስራ ሰባት ናቸው በሙሉ ነው የተገደሉት። አስራ ሰባቱ ኒውሮች ናቸው። አው እና እንዴት ነው አሁን የአቦቦ ሁኔታ? እዛ ምንም ችግር የለም።

ኢትዮጵያ ጋምቤላ ውስጥ ባሉ መጠለያዎች ከ280 ሺህ በላይ ስደተኞችን አስጠልላለች። በአብዛኛው ከደቡብ ሱዳን የተሰደዱ በርካታ ቁጥር ያላቸው የደቡብ ሱዳን ተዋጊዎች እንደታጠቁ ወደ ኢትዮጵያ ግዛት እየገቡ ነው የሚሉ ክሶችም እየተሰሙ ነው። በሌላ በኩል ደግሞ የነጻነትና የዲሞክራሲ የህዝቦች ጥምረት የሚባል ድርጅት ሁኔታውን የዘር ማጽዳት ሲል እየከሰሰና እየወነጀለ ነው። ስለ አካባቢው ሁኔታና በተለይ ደግሞ ቁጥራቸው እጅግ የበዛ ስደተኞች በሚገኙባቸው ጋምቤላ መጠለያዎችና ስደተኞችም ላይ እንደተባለው የደረሰ ጉዳት ወይም ምንም አይነት አጋጣሚ መኖሩን ለመጠየቅ ወደ ኢትዮጵያ የተባበሩት መንግስታት ስደተኞች ጉዳይ ቢሮ ደውዬ ነበር። እዚያ ያገኘኋቸው ባለሙያዎች እና ኃላፊዎች ለጊዜው መልስ ሊሰጡኝ እንደማይችሉ ነግረውኛል። ለማንኛውም በስደተኞች ላይ የደረሰ የተባለ ጉዳት አለመኖሩን ከሌሎች የታመኑ ምንጮች ሰምቻለሁኝ ክትትል እንቀጥላለሁኝ በሌላ በኩል መስከረም ውስጥ ተፈጥሯል ከተባለ ግድያ ወዲህ እየተካሄዱ ካሉ የበቀል ግጭቶች ብዙ ህይወት እየጠፋ መሆኑን የተገደለውንም ቁጥር እንደማያውቁና የብዙ ሰው ህይወት ሊጠፋ እንደሚችል የኢታንግ ወረዳ አስተዳዳሪ ኦኬሎ ኦባንግ በስልክ የገለጹለት መሆኑን ጠቅሶ የብሉምበርግ ዜና ወኪል ዘጋቢ ጽፏል። የኢትዮጵያ ኮሚዩኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ አቶ ጌታቸው ረዳም ለብሉምበርግ በሰጡት ቃል በአኝዋክና በኙዌሮች መካከል በተካሄደ የጎሳ ባሉት ግጭት 14 ሰው መገደሉን ተናግረዋል። ሁኔታው አሁን በቁጥጥር ስር መዋሉን አቶ ጌታቸው አክለው ገልጸዋል።